አቶ ፍጹም ጤና ይስጥልኝ፣ እንደምናመሹ ጤና ይስጥልኝ፣ እንደምናመሹ። ወደ ንግግራችን ከመግባታችን በፊት ከአድማጮች ጋር ላስተዋውቁትና እስቲ ድሉ እንደ ራስ ልስጦት ማንነቶን እና ምን እንደሆነ የሚሰሩት ሙያው ምን እንደሆነ ይንገሩኝ። ፍጹማቻ አቻሚ እባላለሁ በአሜሪካን አገር ጠበቃ ነኝ። አቶ ፍጹም አሁን የደወልኩበት ምክንያት ሰሞኑን የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ የመን ውስጥ ለትራንዚት ገብተው በነበረበት ጊዜ በሀገሪቱ የጸጥታ ኃይሎች በቁጥጥር ስር ውለው እስካሁን ድረስም እዚያው እንደሚገኙ ነው የሚታወቀው። የተያያዙበት ምክንያት እስካሁን ድረስ በይፋ አልተገለጸም። ቢያንስ ቢያንስ የፓርቲያቸው የግንቦት ሰባት መሪዎችም ሆኑ ሌሎች አካላት ስለዚህ ጉዳይ እናውቃለን የሚሉ አልተሰሙም እስካሁን ሁኔታውን ለጊዜው ከህግ አኳያ ለመፈተሽ ያህል ነው ወደ እርሱ የደወልኩትና ለመሆኑ እንደዚህ አይነት ጉዞ ላይ ያሉ ሰዎች በሚተላለፉበት ጊዜ ከአንድ አገር ወደ ሌላ አገር ትራንዚት ላይ በሚገኙበት ጊዜ ያላቸው መብት ምንድን ነው? ግዴታዎቻቸው ምንድን ነው? በምን ሁኔታ ነው በኃይል ቁጥጥር ስር ሊውሉ የሚችሉት? በዓለም አቀፉ ህግ መሰረት እነዚህ የትራንዚት ኤሪያዎች የሚዳኙት በዓለም አቀፍ ህግ ነው። አንዳንዴም የራሱ የሀገሪቱ ህግም እዛ ውስጥ ተፈጻሚነት ይኖረዋል። አንድ ሰው በትራንዚት ውስጥ እያለ ወደሚሄድበት አቅጣጫ የመሄጃ መግቢያ ፈቃድ ካለው ያ ሰው እንግሊዝ ሳይደርስበት ወደሚሄድበት ዴስትኔሽን ደስቲኔሽን የመሄድ መብት አለው። ወደ መድረሻው የመሄድ ማለት ነው። ወደ መድረሻ የመቀጠል ጉዞውን አዎ እና አንዳንድ አገሮች ግን ይሄንን የዓለም አቀፉን ቦታ ወይም ቴሪቶሪ በራሳቸው ህግ ተፈጻሚነት እንዲኖረው የማድረግ ስልጣኑን ይወስዳሉ። አንዳንዴ ግን፣ ብዙ ጊዜ ይሄ የትራንዚት ኤሪያ ወይም የመተላለፊያ ቦታ በኢንተርናሽናል ዓለም አቀፍ ህግ ነው የሚዳኘው። ስለዚህ ማንኛውም ሰው እዛ ውስጥ እንግልትና ሌሎች ነገሮች እንዳይደርስበት ያው ያግዳል። በሌላ መንገድ ግን ያ ሰው እዛ ትራንዚት ውስጥ ያለው ሰው በዓለም አቀፍ ወይም በሌላ መንግስት የሚፈለግ ከሆነ ወይንም የዛን የአገሪቱን ህግ ከጣሰ የአገሪቱ የጸጥታ ኃይሎች ወይም የፖሊስ ኃይሎች ያንን ሰው በቁጥጥር ስር የማስገባት መብት አላቸው። ከዛ በኋላ በእነሱ ህግ መሰረት ነው የሚዳኘው ማለት ነው። በእነሱ ህግ መሰረት እንግዲህ የፈጸመው ጥፋት ካለ ያ ጥፋት ተገልጾለት ፍርድ ቤት ቀርቦ የዋስና መብቱ ተጠብቆ፣ ወይንም ሌሎች የጠበቃ መብቱ የዜግነት የያዘበትን ሀገር ኮንሱል የማናገር መብቱ እነዚህ እነዚህ ተጠብቀውለት በሀገሪቱ ህግ መሰረት ፍርድ ቤት የመቅረብና የመሰማት መብቱ እንዲጠበቅለት ይደረጋል። ይሄ እንግዲህ ያ ሰው የዛችን ሀገር ወደዛ ሀገር ሲገባ የዛችን ሀገር ህግ ከጣሰ ቪዛ ከሌለው፣ ቪዛ አስፈላጊ ከሆነ ቪዛ ከሌለው ወይም ደግሞ እዛ ትራንዚት ውስጥ የሆነ ሌላ አይነት ወንጀል ከፈጸመ ኦፍ ኮርስ በሀገሪቱ ህግ ይዳኛል ግን ወደ ሌላ ሀገር ለመተላለፍ የሚፈልግ ከሆነ ግን ብዙ ጊዜ ያው የዓለም አቀፍ ህግ ነው አፕላይ የሚያደርግ እነዚህ ሰዎች ወደ አንድ ሀገር ገብተው በአሁን አቶ አንዳርጋቸው እንደገጠማቸው አይነት ሁኔታ በሚፈጠርበት ጊዜ ፍርድ ቤት የመቅረብ መብታቸው እስከምን ድረስ ነው እንግዲህ እነዛ ሰዎች ፍርድ ቤት የመቅረብ በሀገሪቱ በዛች ሀገር ጸጥታ ኃይል ከተወሰዱ በኋላ የፍርድ ቤት የመቅረብ መብታቸው፣ የመሰማት መብታቸው፣ ጠበቃ የመያዝ መብታቸው፣ በዋስና የመለቀት መብታቸው በዛችው አገር ህግ መሰረት ነው የሚዳኘው። ሌላው ነገር ደግሞ ለእንደዚህ አይነቱ ሰው ያ ሰው ዜግነት የወሰደበት ሀገር የኮንሱል እርዳታ እንዲያገኝ ብዙ ውሎችና የዓለም አቀፍ ህጎች አሉ። ወይ ዜግነት ያገኘበት ወይም ደግሞ ከአንድ ሀገር የጥገኝነት ፈቃድ ጠይቆ በዛ መሰረት በዛ ወረቀት የሚጓዝ ከሆነ ደግሞ የዛ ሀገር ጥገኝነት ጠየቀበት እና የመጓጓዣ ወረቀት የሰጠው ፓስፖርትም ሆነ ሊሴ ፓሴ ወይም ትራቭል ዶክመንት የሰጠው ሀገር የዛን ሀገር ኮንሱል እንዲያናገር የሚፈቅዱ የተለያዩ የዓለም አቀፍ ውሎች እና የሁለትዮሽ ስምምነቶች አሉ። ስለዚህ እነዚህን ግንዛቤ ውስጥ ያስገባ ሂደት ነው የሚካሄደው፣ ማለት ነው። ስለዚህ አሁን በየመን ጸጥታ ኃይሎች ከታገተም ከታሰረ፣ በየመን ሕግና ደግሞ ብሎም ደግሞ እንደየ ሁኔታው እንደታሰረበት እንደተያዘበት ሁኔታ ደግሞ የአለም አቀፍ ሕግ ሁለቱ ናቸው እዚህ ውስጥ አቶ አንዳርጋቸው ከተያዙበት ጊዜ ጀምሮ አንድ ሳምንት አልፏል። በአሁኑ ሁኔታ እንደተባለውም ዓለም አቀፍ ተጓዥ ናቸው። ከአንድ ሀገር ተነስተው ወደ ሌላ መድረሻ የሚሄዱ ሰው ሰንዓ ላይ አርፈው እያሉ ነው በቁጥጥር ስር የዋሉት እና እርሶ ከልምድ እንደሚያውቁት እስካሁን ድረስ እንደዚህ ለተራዘመ ጊዜ ሊያሳስር የሚችል ብለው የሚገምቱት የክስ አይነት ወይም የተጠያቂነት አይነት ይኖራል እንግዲህ ይህንን ምንድን ነው ሀብ የሆነው ፋክቶችን ማወቅ ያስፈልጋል። አሁን ብዙ ሰፋ ያለ ወይም ይህን ጉዳይ በተመለከተ ብዙ የምናውቀው ፋክት የለም። ለምን እንደተያዘ፣ መቼ እንደተያዘ፣ ወዴትስ እንደተወሰደ የምናውቀው ኢንፎርሜሽን የለም። የየመን መንግስት ወጥቶ እኛ አስረነዋል ይዘነዋልም አላለም። እንደዚህ ረዘም ያለ ጊዜ የሚያሳስር የተሰራ ጥፋት አለው የሚለውን እንግዲህ ምንድን ነው ጥፋቱ? የየመንስ ህግ ምንድን ነው የሚለው ህጉም። ሁለተኛ ነገር ደግሞ የየመን ህጉ ብቻ ሳይሆን ፕሮሲጀሩ ወይም ደግሞ የዛ ሀገር ልምድ ምንድን ነው፣ አንድ ሰው ታስሮ በስንት ጊዜ ነው ፍርድ ቤት የሚቀርበው፣ ጠበቃ የሚኖረው፣ ከጠበቆቹ ጋርም ሆነ ከሀገሩ ኮንሱል ጋር የሚገናኘው የሚለው እና በጣም ጥቂት ኢንፎርሜሽን ነው ያለው። እና በዚህ ላይ ተመርኩዞ ይሄን ይሄ ነው ማለት አይቻልም። ግን አንድ ሰው ትራንዚት ውስጥ ሆኖ በትራንዚት ውስጥ በተፈጠረ ነገር ይሄን ያህል ጊዜ ሊያሳስር ይችላሉ የሚለው እንደየሁኔታው ነው። ምክንያቱም የቪዛ ቫዮሌሽን ከሆነ እንግዲህ የሀገሪቱ ህግ በሚያዘው መሰረት ሊታገት ይችላል። የትም ሀገር ያለ ነው። የአውሮፓ ሀገሮች፣ አሜሪካ ሀገሮች በቪዛ ቫዮሌሽን ያሉ ሰዎችን ያግታሉ። ግን የዋስትና መብታቸው ይከበራል። ጠበቃ የማናገር መብታቸው ይከበራል። የተከሰሱበት ነገር ይነገርላቸዋል። ከኮንሱላር ኦፊሰር ጋር የመነጋገር መብታቸው ይኖራል። ሶ ብዙ ብዙ መብቶቻቸው ይጠበቃሉ። ግን አሁን ምንድን ነው አንዳርጋቸው ያደረገው የሚለውን ድርጊቱን ስለማናውቀው አሁን ይሄን ይሄ ነው ብሎ ለዚህ ያህል ጊዜ አያሳስረውም ለዚህ ያህል ጊዜ እንትን ይለዋል ማለቱን አስቸጋሪ ነው። ግን አንድ ነገር ማለት የሚቻለው በዚህን ጊዜ በሰባት ወይም ሳምንት አንድ ሳምንት ሙሉ እስከምናቀው ድረስ ፍርድ ቤትም የቀረበ አይመስለንም። ኮንስላር ኦፊሰር ጋር የሚነጋገር አይነጋገር የምናቀው ነገር የለም። ሌሎችም ከዚህ ጋር የተያዙ ጠበቃ የመያዝ መብቶች እና የቤተሰብን የማናገር መብቶች የተፈቀዱ አይመስለኝም፣ ከምናውቀው ኢንፎርሜሽን ማለት ነው። ግን ድርጊቱ ምን ድርጊት አድርጎ ነው የተያዘው የሚለው እሱንም አናቅም። ከዚህ ጋር ተያይዞ ግንቦት ሰባት ያወጣው መግለጫ አለ። ስጋት አለን፣ ለኢትዮጵያ መንግስት አሳልፎ ሊሰጥ ይችላል የየመን መንግስታቱ አንዳርጋቸውን የሚል በዚህ ሁኔታ የተያዘን ሰው አንድ መንግስት ለሌላ መንግስት አሳልፎ መስጠት ይችላል ወይ? ወይም አንድ መንግስት ሌላ መንግስት የሚፈልገውን ሰው ሊይዝለት ይችላል ወይ? በግዛቱ ውስጥ እና አሳልፎ ሊሰጠው ይችላል ወይ? እንግዲህ አሳልፎ መጀመሪያ ሁለቱን እንከፋፍላቸው። አሳልፎ የመስጠት ጉዳይ በዓለም አቀፍ ህግ በትክክል በብዙ ቦታዎች ላይ ተደንግጓል። ብዙ ሀገሮችም ፈርመውበታል። አንድን ሰው ለሌላ አሳልፎ አንድ ሰው የዓለም አቀፉን ህግ ቶርቸርን የሚከለክለው የዓለም አቀፉን ህግ አስራ ዘጠኝ የዓለም አቀፍ ህግ የፈረመ ሀገር አንድ ሰው በአውሮፓ አንድን ሰው አንድን ሰው የኮንቬንሽን አገነስ ቶርቸር ቶርቸርን የሚከለክለውን የዓለም አቀፍ ህግ ማለት ነው። ያንን የፈረመ ሀገር አንድን ሰው ቶርቸር የሚሆንበት እንግልት፣ በደል፣ ከፍተኛ የሆነ በደል የስቃይ የሚፈጸምበት አገር መልሶ አይልከውም ማለት ነው። ማለት በዚህ ኬዝ በዚህ ኬዝ ውስጥ ብናየው አንዳርጋቸው ኢትዮጵያ ውስጥ የሞት ፍርድ ተፈርዶበታል። አሁን ያለው የወያኔ መንግስት ፍርድ ቤት የሞት ፍርድ ፈርዶበታል። የመን ደግሞ የዛ የዚህ አሁን የተናገርኩት የዓለም አቀፉ ህግ ፈራሚ ናት። ስለዚህ በዓለም አቀፍ ህግ ብናየው የመን ያን አንዳርጋቸውን ለኢትዮጵያ አሳልፋ እንዳትሰጥ ግዴታ ውስጥ ገብታለች ከኢትዮጵያ ጋር ሳይሆን ከዓለም አቀፉ ማህበረሰብ ጋር ማለት ነው። ስለዚህ በኢንተርናሽናል ህጉ በአለም አቀፍ ህጉ መሰረት አሳልፋ መስጠት አይገባትም። በሁለተኛ ደረጃ እስከማውቀው ድረስ አንዳርጋቸው ለብዙ አመት አሁን ይ ዜግነት ይኖረው አይኖረው አላውቅም፣ ግን ጥገኝነት ጠይቆ በጥገኝነት ነው ነበር የሚኖረው እስከማውቀው ድረስ እና ስለዚህ ሰው እንግሊዝ ሀገር ውስጥ ስለዚህ የእንግሊዝ ሀገር ስደተኛ በደል ሊደርስበት ስለሚችል አሳልፎ ለኢትዮጵያ ህግ እንዳይሰጡ እንደዚህ አይነት የጥገኞችን አሳልፋ እንዳትሰጥ። የመን ደግሞ የአለም አቀፉን የስደተኞችን ውሉሉ ፈርማለች ማለት ነው። ስለዚህ በዚህ ሁኔታ በዚህ ኬዝ ጋር አንድ አድርጋቸውን አሳልፋ እንዳትሰጥ የአለም አቀፉ ያስገድዳታል። ከዛ ውጪ ይሄንን ከዚህ ካወጣ ነው ውጪ ግን አገሮች እርስ በርስ ይዋዋላሉ እኔ ጋር ወንጀል ከፈጸመ አሳልፈ እንድሰጥ የእኔ ወንጀለኛ አንተ ሀገር ካለ አሳልፈ እንድሰጠኝ የሚል የሁለትዮሽ ውሎች አሉ በየሀገሩ ማለት ነው። ኤክስትራዲሽን ትሪት ይባላሉ። እንደዚህ አይነት ነገሮች አሉ። ግን ትልቁ ከነዚህ ከሁለትዮሽ ሕጉ በላይ ያለው እነዚህ አሁን የጠቀስኳቸው ሁለት የዓለም አቀፍ ውሎች ናቸው እና እነዚህን የፈረሙ ሀገሮች አንድ እንደዚህ አይነት በደል የሚደርስበትን ሰው ከፍተኛ በደል ይደርስበታል ተብሎ የሚታሰበውን ሰው በተለይ ደግሞ እንደዚህ ሳይሰማ ፍርድ ቤት ሳይቀርብ ጠበቃ ሳይቀጠር የሞት ፍርድ የተፈረደበት እንዳንዳርጋቸውን አይነትን ሰው የመን አሳልፋ መስጠት የለባት የዓለም አቀፉ ህግ ነው የፈረመችው የመን የፈረመችው፣ የዓለም አቀፉ ህግ ነው። ይህንን መያዘው ነካ አድርገው ያለፉት አንድ ጉዳይ ነበረ። የሌላ አገር ዜጋ ቢሆኑ የየመንም የኢትዮጵያም ያልሆነ ማለት ነው የመን ለኢትዮጵያ አሳልፎ የመስጠት ግዴታ ወይም ስምምነት ውስጥ ገብታ ቢሆን ኢትዮጵያ ፈልገዋለው ያለችውን የሌላ ሀገር ሰው አሳልፋ መስጠት ትችላለች። በህጉ መሰረት አትችልም። አሁን የምናወራውም አሁን ለምሳሌ አቶ አንዳርጋቸው የሌላ ሀገር ዜጋ ከሆነ የዛ ሀገር አምባሳደርና የዛ ሀገር መንግስት ለየመን መንግስት ደብዳቤ መጻፍ አለበት። የየመን መንግስትን፣ ይሄ ዜጋዬ ነው አታንገላታው በአንተ ህግ መሰረት የፈጸመው ነገር ካለ ብይን ስጥና መልሰህ ወደ ወደ እኔ ሀገር ላከው ብሎ ያው እንደዚ አይነት ደብዳቤና ፕሬዠር ማሳደር አለበት። ያ አሁን ያ አንዳርጋቸው የሌላ ሀገር ዜግነት ካለው ያ ሀገር የመጨረሻው ዜግነት ነው የሚቆጠረው ማለት ነው። ስለዚህ ያንን ለኢትዮጵያ አሳልፋ መስጠት አይችልም ይል ምክንያቱም ሰውየው የያዘው የመጓጓዣ ወረቀት የሌላ ሀገር ስለሆነ ማለት ነው። ግን ባይሆንም እንኳን ማለት ነው። ባይሆንም እንኳን ቅድም ያልኩት ነው። ትልቁ ቁም ነገር ነው። እነዚህን ውሎች የፈረመ ሀገር በደል ይደርስበት የሞት ፍርድን ያህል የመጨረሻው በደል ነው እንግዲህ የሚደርስበትን ሰው የተበየነበትን ሰው ወደ ሞት ይሞትበት ሀገር እዛ የሞት ፍርዱ የሚፈጸምበት ሀገር አይልከውም። የመን ደግሞ ያንፈርማል። እንደዚህ አይነት ጭቅጭቆች ተነስተው ህጉ ተፈጻሚ በማይሆንበት ጊዜ ወይም የተፈረመው ዓለም አቀፍ ስምምነት ተግባራዊ በማይሆንበት ጊዜ ወይም በሚጣስበት ጊዜ የሚከተል የተጠያቂነት ደረጃ አለ አሰራር አለ ለእንደዚህ አይነቱ ነገር እንግዲህ በእውነቱ በዚህ ሁኔታ ከደረሰ የዚህ መፍትሄው ፖለቲካ ነው የፖለቲካ ውሳኔ ነው የየሀገሮቹ በዚህ ጉዳይ ላይ ሚና የሚጫወቱ ሀገሮች የመን በትንሽም ቢሆን ኢትዮጵያ እና ደግሞ አሁን አቶ አንዳርጋቸው ይዘው የሚጓዝበት የመጓዣ ወረቀት የሰጠችው ሀገር ናት። እንግዲህ ይሄንን ሚና የምትጫወተው የለዚሁ መፍትሄ ሊሰጡ የሚችሉት። ከዛ በኋላ ግን ይሄ ነገር ሳይሆን ቀርቶ አቶ አንዳርጋቸው ጋር በደል ቢደርስበት ከየመን ሀገሮች ወይም የመንም ውስጥ በዓለም አቀፉ ህግም በሌሎችም ስብል ህጎች የየመን መንግስት ተጠያቂ ሊሆን ይችላል። ያ እንግዲህ ራሱን የቻለ ረጅም እና አድካሚ ፕሮሰስ ነው የሚሆነው። ግን ሀገሮች ላደረጓቸው የዓለምን ህግ የመጣ ወይም ደግሞ በዚህ ምክንያት ሰው ጋር ለሚደርሰው በደል ዓለም አቀፉም ህግ ደግሞ በተለምዶም በዚህ በፍትሐ ብሔር ሙ ተጠያቂዎች ሊሆኑ ይችላሉ። ግን እዛ የሚደርስም አይመስለኝም እንደራሴ የሳስበው እንዳይመስለኝ ለዚህ የፖለቲካ ሶሉሽን ባሉ ነው የማስበው። አቶ ፍጹም እርስዎ የኢሚግሬሽን ህግ እውቀት እንዳሉት እማውቃለሁኝ። እና ሰዎች በጉዞ ላይ ሳሉ የተሳሳተ የጉዞ ማስረጃዎችን፣ ሰነዶችን ምናልባት ይዘው ቢገኙ ይህንን የግድ ከአቶ አንዳርጋቸው ጋር ለማያያዝ ፈልጌ አይደለም፣ እንደው በጥቅሉ ለማንሳት ያህል ነው። የሚከተለው ተጠያቂነት እስከምን ድረስ ነው? እንግዲህ እንደየ አገሩ ህግ ይወስነዋል። ለምሳሌ አንድ ሰው የውሸት ወረቀት ይዞ አሜሪካን ሀገር የአየር ጣቢያ ውስጥ ቢገኝ፣ እንደዚህ ትራንዚት ኤሪያ ቢገኝ የአሜሪካ መንግስት የኢሚግሬሽን ህግ ጥሷል ብሎ ይከሰዋል። ብዙ ጊዜ የፍትሀ ብሄር ጉዳይ ነው የሚሆነው፣ በወንጀል አይከሱም። ስለዚህ ፍርድ ቤት የኢሚግሬሽን ፍርድ ቤት ይቀርባል። የኢሚግሬሽን ፍርድ ቤት ያን ሰው ታምናለህ አታምንም ብሎ ይጠይቀዋል። በዚህ መሰረት የፍትሀ ብሄር ህጉ ተፈጻሚነት ይኖረዋል። ብሎም ደግሞ ያ ሰው አዎ የውሸት ወረቀት ተጠቅም ያለው ግን ሀገር ቤት በደል ስለሚደርስ ቢነ ይጠቀምከዋል እንግዲህ የኢሚግሬሽን ፍርድ ቤት አይቶ ያን ሰው እዚህ የመቆያ ፍቃድ እንደሚሰጠውና እንደማይሰጠው ይሰጠው ይወስናል። ማለት ብዙ አውሮፓም ሀገሮች እንደዛ ነው የሚደረገው። እንደዚህ አይነት የሶስተኛ ዓለም ሀገሮች ህግ አላውቀውም። ግን ህጉም ኖረም አልኖረም እንደዚህ አይነት ህግም ኖረም አልኖረም የዓለም አቀፉን የዓለም አቀፍ ህጎችን ቀድሜ ያልኳቸውን የዓለም አቀፍ የጥገኝነት ማግኛ ህጎችን፣ የዓለም አቀፍ የቶርቸርን የሚከለክሉ ህጎችን የፈረሙ ሀገሮች አንድ ሰው የመጣበትን ወረቀት ወይም ደግሞ ነፍሱን ለማዳን የተጠቀመበትን የውሸት ወረቀት ብዙ ጊዜም እንደ ትልቅ ነገር ሳይቆጥሩ ያ ሰው ለምን ያን እንዳደረገ ነው የሚበይኑት ማለት ነው እና በዛ መሰረት ከዛ ሰው ጉዳይ ጋር ያንን ሰው አዳምጠው የሚወስነውን ውሳኔ ይወስናሉ ማለት ነው እንጂ የብዙዎቹ የሦስተኛ አለም ሀገሮች እንደዚህ አይነት የከፋ በደል ሰው ጋም ያው እስር ቤት ይኖራል። ያን ነገሮች እስር ቤት ውስጥ ብዙ ይፈጸሙ ይችላሉ። ግን ብዙ ጊዜ ያለ ሁኔታ ምንድን ነው ወረቀቱ በብቻው እንደ ትልቅ ወንጀል ተቆጥሮ ብዙ ሰዎች ጋር የከፋ በደል አይደል? አቶ ፍጹም እርሶ እንደ ህግም ባለሙያ አቶ አንዳርጋቸው ታዋቂ ሰውም ከመሆናቸው ጋር አያይዘው በቅርብ የሚከታተሉት ነገር አለ። እኔ አንዳርጋቸውን አውቀዋለሁ፣ ግን አሁን በዚህ ጉዳይ ላይ ይሄ ነው ማለት አልፈልግም። አቶ ፍጹም አቻምየለህ ለሰጡኝ ማብራሪያና ለጊዜው በጣም አመሰግናለሁ። እኔም አመሰግናል